በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሐዋሳ ከተማና ሲዳማ ዞን በተፈጸሙ ወንጀሎች ተጠርጥረው ለተያዙ ዘጠኝ ሰዎች የተፈቀደው የዋስትና መብት በክልሉ ጠቅላይ ፍርድ ቤት ታገደ። ፍርድ ቤቱ ለነሐሴ 24 2011 ዓ ም ቀጠሮ ሰጥቷል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። በሐዋሳ ከተማና በሲዳማ ዞን ሐምሌ 11 2011 ዓ ም በተፈጸመ ወንጀል ተጠርጥሮ የታሰሩ በተለምዶ የጄቶ መሪዎች በመባል የሚታወቁ ግለሰቦች እያንዳንዳቸው በ50 ብር ዋስ እንዲለቀቁ የሐዋሳ ከተማ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ነው ጠቅላይ ፍርድ ቤት እገዳ ጣለበት። ፍርድ ቤቱ እገዳውን የጣለው ፖሊስ ዋስትናውን በመቃወም ያቀረበለትን የይግባኝ አቤቱታ ተከትሎ መሆኑን ነው ቪኦኤ ከፍርድ ቤቱ ያጣራው። ይህንን ተከትሎም በተጠርጣሪዎች ላይ ምርመራ እያከናወነ ያለው ፖሊስ አርብ ዕለት ለጠቅላይ ፍርድ ቤት ይግባኝ በማለቱ ተጠርጣሪዎች ሰዎች አልተፈቱም። ይግባኙን ዛሬ የተመለከተው የደቡብ ክልል ጠቅላይ ፍርድ ቤት ግለሰቦቹ የተጠረጠሩበት ወንጀል የዋስትና መብት የሚያሰጥ አሊያም የሚከለክል እንዲሁም ለፖሊስ የተሰጠው የምርመራ ጊዜ በቂ መሆን አለመሆኑን መርምሮ ብይን ለመስጠት ለነሐሴ 24 2011 ዓ.ም ቀጥሮ ይዟል። በእነ ታሪኩን ለማመዝገብ የተጠረጠሩ ዘጠኝ ግለሰቦች ጉዳይ ሲያይ የነበረው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ውድቅ በማድረግ የዋስትና መብት ተፈቀደው ነገር ግን መርማሪ ፖሊስ ውሳኔውን የማይቀበል ከሆነ የግባኝ ማለት እንደሚችል ገልጦ ሊመሰረትባቸው ስለሚችል ክስም ለነገ ቀጠሮ ይዞ የነበረውም ባለፈው አርብ ነሐሴ 10 2011 ዓ ም በዋለው ችሎት ነበር። ሐምሌ 11 2011 ዓ ም በአዋሳ ከተማና ሲዳማ ዞን በተፈጸመ ወንጀል ተጠርጥረው ከታሰሩ ግለሰቦች ውስጥ የስዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጌታሁን ደጉዬ፣ ምክትል ስራ አስኪያጅ ታሪኩ ሌማና የኔትወርኩ የቦርድ አባል በላይ በልጉዳ ያገኙበታል። ባለፉት ሶስት ቀጠሮዎች ፍርድ ቤት በቀረቡበት ወቅት እኛ አልፈጸምናቸው። እምብሉም በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብጦች ውስጥ ህገ መንግስቱና ህገ መንግስታዊ ስርዓቱን በሀይል ለመናድ ማሰር፣ ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ጭብጦች ተዘርዝረዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም